አሸናፊው የክርስቲያን ኑሮ ምዕራፍ ስድስት ለጦርነት መዘጋጀት። ኢያሱ ምዕራፍ አምስት ቁጥር አስር እንዲህም ሆነ በዮርዳኖስ ማዶ በምዕራብ በኩል የነበሩት የአሞራውያን ነገስታት ሁሉ፣ በባህሩም አጠገብ የነበሩ የከነዓናውያን ነገስታት ሁሉ እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ወንዝ እስኪሻገሩ ድረስ እንደ ደረቀ በሰሙ ጊዜ ልባቸው ቀለጠ፣ ከእስራኤልም ልጆች የተነሳ ነፍስ ከዚያ ወዲያ አልቀራላቸው። በዚያን ጊዜም እግዚአብሔር ኢያሱን የባልጩት መቁረጫ ሰርተ የእስራኤልን ልጆች ሁለተኛ ጊዜ ግረዛቸው አለው። ኢያሱም የባልጩት መቁረጫ ሰርቶ የገረዛት ኮረብታ በተባለ ስፍራ የእስራኤልን ልጆች ገረዘ። ኢያሱ የገረዘበት ምክንያት ይህ ነው። ከግብፅ የወጡት ሕዝብ ወንዶች ሰልፈኞች ሁሉ ከግብፅ ከወጡ በኋላ በመንገድ ላይ በምድረ በዳ ሞቱ። የወጡት ሕዝብ ሁሉ ተገርዘው ነበር። ነገር ግን ከግብፅ በወጡበት መንገድ በምድረ በዳ የተወለዱት ሕዝብ ሁሉ አልተገረዙም ነበር። እግዚአብሔርም ወተትና ማር የምታፈሰውን ምድር ለእኛ ይሰጠን ዘንድ ለአባቶቻቸው የማለላቸውን ምድር እንዳያሳያቸው የማለላቸው ከግብፅ የወጡ የእግዚአብሔርንም ቃል ያልሰሙ እነዚያ ሰልፈኞች ሁሉ እስኪጠፉ ድረስ የእስራኤል ልጆች አርባ ዓመት በምድረ በዳ ይሄዱ ነበር። ልጆቻቸውን በእነሱ ፈንታ አስነሳ። እነዚህንም ኢያሱ ገረዛቸው። በመንገድ ሳሉ ስላልገረዟቸው ሸለፈታሞች ነበሩና። ሕዝቡም ሁሉ ፈጽመው በተገረዙ ጊዜ እስኪድኑ ድረስ በሰፈሩ ውስጥ በየስፍራቸው ተቀመጡ። እግዚአብሔርም ኢያሱን ዛሬ የግብፅን ነውር ከእናንተ አንከባለልሁ ያለው አለው። ስለዚህ የዚያን ስፍራ ስም እስከ ዛሬ ድረስ ገልገላ ተብሎ ተጠራ። የእስራኤልም ልጆች በገልገላ ሰፈሩ። ከወሩም በአስራ አራተኛው ቀን በመሸ ጊዜ በያርኮ ሜዳ ፋሲካ አደረጉ። ኢያሱ ምዕራፍ አምስት ቁጥር አንድ እስከ ሶስት መጽሐፈ ኢያሱ ምዕራፍ አምስት የመክፈቻ ቁጥሮችን ብትመለከት በእስራኤል ልጆች ታሪክ አንድ አስገራሚ ነገር እንደ ተፈጠረ ታገኛለህ። ከምድረ በዳ ወደ አገሪቱ ተሻገሩ። የጠላቶቻቸውንም ልብ ቀለጠ፣ መንቀጥቀጥም ያዛቸው። በእግዚአብሔር ሕዝብ መካከል ከተፈጥሮ በላይ የሆነ ኃይል ባወቁ ከተፈጥሮ በላይ የሆነ ኃይል ባወቁ ጊዜ የጠላትን ሰፈር ድንጋጤ ያዘው። ከነገሬ ሳልዘንፍ የሚፈልገውን ልንገራችሁ ዛሬ የክርስቶስን ቤተ ክርስቲያን የጎደላት ሌላ ነገር ሳይሆን እምነተኛና ከተፈጥሮ በላይ የሆነ ኃይል በውስጧ ለመኖሩ ማስረጃ ወይም መግለጫ ማጣቷ ነው። የእግዚአብሔር ሕዝብ ማለት እስራኤላውያን ሕያው እግዚአብሔር ከእነሱ ጋር ለመኖሩ የማያሳስት መግለጫና ማስረጃ ነበራቸው። ያውም ከምድረ በዳ ወደ ምድረ በረከት በታምራ ተገባቸው። ጠላቶቻቸውንም ፍርሃት ያዛቸው። ይህ የተመቸ የአደጋ ማጣያ ጊዜ ነበር። በእውነቱ በሙሉ ኃይልና መሳሪያ የሚያጠቁበት ጊዜ ነው። ግን እንዲህ አይደለም። እግዚአብሔር ከቶ አይቸኩልም ከእኛ ችኮላ የእግዚአብሔር መዘግየት ይሻላል። ለእግዚአብሔር አንድ ነገር ለማድረግ ሁል ጊዜ እንጣደፋለን። ነገር ግን እግዚአብሔር አንዳችን ነገር ለእርሱ ከማድረጋችን በፊት እኛ ራሳችን ለእርሱ አንድ ነገር እንድንሆንለት እንደሚፈለግብን እንረሳለን። ለወደፊቱ ጦርነታቸው መንገዳቸውን የሚያቀኑላቸውን ብዙ ነገሮች በገልገላ በሚቆዩበት ጊዜ እግዚአብሔር ሕዝቡን ሊያስተምር ይፈልጋል። በገልገላ ከሚማሯቸው ስድስት ትምህርቶች ሁለቱን ባለፈው ምዕራፍ ገልጬ አለሁ። ያውም ገልገላ የመታሰቢያና የትንሣኤ ስፍራ መሆኑን አየን። አሁንም በዚህ ምዕራፍ አራቱን ልጨርስ ስለማልችል ሁለቱን እዚሁ እንማርና የቀሩትን ሁለት ትምህርቶች ለሚቀጥለው ምዕራፍ እንተዋቸዋለን። ትዕግስት አትጣ። እግዚአብሔር በገልገላ ላይ አስተምረን የሚፈልገውን ትምህርት ሳንቀበል እያርኮን ለማጥቃት አትቸኩል። እኔ እንደማምነው የወደፊት የክርስቶስ ቤተ ክርስቲያን ሥራ ጠባይና ምስክርነት ዋጋ የሚያገኘው በክፍል ሳይሆን በሙሉ መንፈስ ቅዱስ የቃሉን ትምህርት በልባችን ጽላት በማይፋቅ ፊደልና ቀለም ብጽፍልን ነው። ስራዬ ማወጅ ብቻ ነው። ነገር ግን ልብህንና ህልናህን ማርኮ ይህ እውነት ገልጾል በሕይወትህም ውስጥ ከተፈጥሮ በላይ የሆነ ኃይል እንድሰጥህ የምታምነው በእግዚአብሔር መንፈስ ብቻ ነው። ገልገላ የመታሰቢያና የትንሣኤ ስፍራ ነው ማለት ሕዝቡ ወደ ዮርዳኖስ ወርደው ወደ ትንሣኤ ምድር የወጡበት ስፍራ ነው። የእግዚአብሔር ሕዝብ በሙሉ ከበረሃ ወደ ምድረ ከነአን የገቡበት ስፍራ መሆኑን አየን። በምድረ ከነዓን እና በምድረ በዳው መካከል ዮርዳኖስ አለ። አሁን ሁላችሁም በምድረ ተስፋ ናችሁ። በአዲስ ኪዳናት ተረጓጎም ገልገላ እየተባለው ቃል የሚመለከተው የክርስቶስ ቤተ ክርስቲያን በመላዋ በቀራኔውና በሞት አደጋ አድርጋ ወደ ምድረ ትንሣኤ መወሰዷንና እያንዳንዱ የእግዚአብሔር ልጅ ምንም ያህል ደካማ ቢሆን በጌታችን በኢየሱስ በኩል በክብርና ባለቅነት ስፍራ መሆኑን ነው። በዓለምና በክርስቲያን መካከል የክርስቶስ መስቀል ተተክሏል። ከክርስቲያንና ከአጢአት መካከል ቀራኒዮ ቆመዋል። ስለዚህ በደሙ ተዋይቶ ወደ ምድረ በዳ በረከት የተወሰደ ማንኛውም የእግዚአብሔር ልጅ ወደ ምድረ በዳ አለመመለስ ቢፈልግ እንደሚያደርግም እርግጥ ነው። መስቀሉን ከእግሩ በታች ረግጦ የቃል ኪዳኑንም ደም ጥቅመ ቤስና እንደ ርኩስ ነገር ይቆጥረዋል። አሁን ስለ ገልገላ ሌሎች ሁለት አስገራሚ ትምህርቶችን እንድታውቅ ይፈልጋለሁ። እነዚህ በጣም ልብን መርማሪና የተከበሩ ናቸው። በመጀመሪያ ነው፣ ገልገላ የማስወገጃ ስፍራ ነው። መጽሐፈ ኢያሱ ምዕራፍ አምስት መጀመሪያ ላይ በአርባ ዓመት የምድረ በዳ ጉዞ ቀርቶ የነበረውን የግርዛት ስርዓት እንደገና በሥራ ላይ ሲውል ታገኛል። እግዚአብሔርም ሕዝቡን እንዲገርዝ ኢያሱን አዘዘው። ግርዛት ምን እንደሆነ ለማስተዋል ብትፈልግ ዘፍጥረት ምዕራፍ አስራ ሰባት ቁጥር አስር እስከ አስራ አራት አንብብና ግርዛት እግዚአብሔር ከአብርሃም ጋር ላደረገው ኪዳን ማህተም መሆኑን ታገኛለ። አብርሃምና ዘሩ ከነአንን እንደሚወርሱ የተሰጠውን ተስፋ የሚያረጋግጥ ማህተም ነው። የግርዛት ስርዓት አገሪቱ በሥጋ ድካምና ተጋድሎ የምትወርስ ለመሆኗ በሥጋ የሚደረግ ምስክርነት ነው። አገሪቱን የሚወርሷት ያለመጠራጠር በታላቁ የእግዚአብሔር ጸጋ ብቻ ለመሆኑ የሚገልጽ ምልክት ነው። ሕዝቡ የማያምን እንብተኛ በመሆኑ ይህ ስርዓት ለአርባ ዓመት ታግዶ ነበር። አሁን ግን ወደ አገሪቱ ተወስዷል። ስለዚህ ምድረ ደህንነት ስረግጡ ለመጀመሪያ ጊዜ ለዚህ ለሚያምንና ለሚዋረድ ለሚያዋርድ ስርዓት ራሳቸውን መስጠት አለባቸው። ለሚያምንና ለሚያዋርድ ስርዓት ራሳቸውን መስጠት አለባቸው። አሁን ሕዝቡን ምድረ ደህንነት ከደረስን ካደረስን በኋላ ወደ መስቀል ሞትና ውርደት እንደገና የምንወስዳቸው ስለሚመስል ይህ ነገር ሳያደናግረን አይቀርም። ቢሆንም የክርስቲያንነት ኑሮ በየቀኑ ይኸው ነው። ሐዲስ ጌዳን በእጅ ስላልተደረገች ግርዛት ይነግረናል። ጳውሎስ ወደ ቆላስይስ ሰዎች የሚጽፍበት አነጋገርስ ስማ፣ ለአለቅነትና ለስልጣንም ሁሉ ራስ በሆነው በእርሱ ሆናችሁ ሞታል ተሞልታችኋል። የሥጋንም ሰውነት በመግፈፍ በክርስቶስም መገረዝ በእጅ ባልተገረዘ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። ቆላሴስ 2 አስር እስከ አስራ አንድ በእርሱ የተሟላን እንዳንሆን እንደሆንን ማስተዋል አለብን። ሁላችንም በምድረ ደህንነት ነን። የእኛ ምድረ ደህንነት በእግዚአብሔር ጸጋ ውስጥ ያለን አኗኗር ነው። የምንፈልገው ሁሉ በኢየሱስ ነው። መንፈሳዊ በረከት ሁሉ በክርስቶስ ኢየሱስ ባርኮናልና፣ ደካማም ሆነች ብርቱም የክርስቶስ ቤተ ክርስቲያን በጠቅላላ ከመስቀሉ በድል ወገን ተተክላለች። ይህ ግን የትምህርቱ አንድ መልክ ቢሆንም ሌላ መልክ ደግሞ አለው። በእግዚአብሔር ጸጋና በክርስቶስ ሞት ምክንያት በድል አገር ብንተከልም እያንዳንዳችን ማድረግ የሚገባን ነገር አለ። ሁላችንም በመጠቃለል በድል ስፍራና በበረከት ምድር ብናደርግም ቅሉ እያንዳንዳችን ለየራሳችን ተነስተን በፍጹም እምነት ሽታን እና ግልጽነትን ለታላቁ የነፍስ ሐኪም ቢላዋ ራሳችንን መስጠት አለብን። ይህ ነገር በጥልቅ ማለት በወል ልናደርገው የማንችል ነገር ነው። እያንዳንዱ ሰው በየራሱ ማድረግ አለበት። ወደ ታላቁ አክም ቅረብና ልብህንና ፈቃድህንም ሁሉ ያለማመንታት ስጠው። ወደ ቀራንዮ ተመልከትና የክርስቶስ መስቀል በእያንዳንዱ ባህርይህ፣ ጠባይና አኗኗርህ ላይ እንዲታተምም ፍቀድ። ለዚህ ሁሉ ምክንያት ምን እንደሆነ አይገባ ይሆናል። በሙሉ እምነት የሚሰዋው የጳውሎስ አነጋገር ይህ ነው። እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ገላትያ 2፥19። ምን ማለቱ ነው? ይህ ነው ምትኬ የሆነው ኢየሱስ ክርስቶስ ሕግን በትክክል በመፈጸሙ የእግዚአብሔርንም ፍላጎት በሙሉ በማጥገቡ ሕግ በኃጢአተኛ የሚፈርደውን የሞት ፍርድ ራሱ ሞቶ በመክፈሉ እኔ ለሕግ የሞትው ነኝ። በሌላ አነጋገር ሕግ በፍርዱ በኩል በእኔ ላይ ስልጣን የለውም ማለት ነው። በክርስቶስ በእምነት ያመንኩት በእግዚአብሔር አገር ግሬይቡል በሚትባል ቤት ነበር በእንግሊዝ አገር ግሬይቡል በሚትባል ቤት ነበር። ከዚያ በፊት መጽሐፍ ቅዱስን በብዛት አላነብም ነበር። ያን ቀን አንድ ሰው መጽሐፍ ቅዱስን አሳየኝና ከሮሜ ስምንት አንድ አስረዳኝ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ያ ቁጥር እንዴት ያለ ክቡር ነገር ሆነልኝ። ደግ ሰው ለመሆን ብትፍጨረጭር፣ ቤተ ክርስቲያን በየእሁድ ብትሄድ፣ ብትጸልይ፣ እና ብትጾም መጽሐፍ ቅዱስንም ዘወትር ብታነብ አንድ ቀን የምትድንበት ጊዜ ይመጣል አይልም። እንዲህ ይላል እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። ያችን አሁን የምትለዋን ትንሽ ቃል በኃይል ከሰራዋ አስምርባትና እስከ ፊልጵስዩስ መልእክት አጋማሽ ድረስ መጽሐፍ ቅዱስን በዚያ ቀን መልእክት አጋማሽ ድረስ መጽሐፍ ቅዱሴን በዚያ ቀን አበላሸሁት። መበላሸቱ ግን ዋጋ ነበረው። እኔ ግን በሕግ በኩል ለሕግ ፈጽሜ ሞቱ። ሕግ በእኔ ላይ ፍርድ የለውም! የሕግ ፍላጎትና ፍርድ በኢየሱስ ክርስቶስ ሰውነት ተፈጽሟል። ይህ በጸጋው ስለተተካለንበት ስፍራና አቋማችን ትክክለኛ ነው። ነገር ግን እያንዳንዱ ሰው ሕይወትና አኗኗር መፈጸም አለበት። ዛሬ በእኔና በእግዚአብሔር መካከል ያለው ይህ ነው። እያንዳንዱ የእግዚአብሔር ልጅ እግዚአብሔር በኢየሱስ ክርስቶስ የሰጠውን አቋም በእውነት ተቀብሎ እንደሆነ የሚመረመርበት ስፍራ በኖሮ ያጋጥመዋል። ይህን ማለቴም እያንዳንዱን ኃጢአትና መተላለፍ አንድ በአንድ ወስጄ በመስቀል እንድቸነክረው አይደለም። ይህን ላደርገው ከቶ አልችልም። እስከ መወት ድረስ ቀኑን ሁሉ በስራ ላይ አውላለሁ። ይህም ባይሆን ስንኳ አመፄን ሁሉ ሰቅዬው አልጨርስም። ወይም ደግሞ ይህን አጢአተኛ ስጋ ውስጄ በመስቀል እንዳንጠለጥለውና እንድቸነክረው አይደለም። ትርጉሙ እንዲህ ነው። ኢየሱስ ሁሉንም አደረገልኝ ማመን ነው። ሁሉንም እንዳደረገልኝ ማመን ነው። እርሱ ያልከፈለለት አጢአት አመልና ድካም በሕይወቴ እንደሌለ ማመን ነው። በኢየሱስ ክርስቶስ አድራጎት ኃጢአቴና ውድቀቴ ሁሉ ለዘላለም እንደ ተረታ ማመን ነው። ይህም እውነተኛ ነገር መሆኑን ለልቤ እንዲገልጽልኝ የእግዚአብሔር መንፈስ እንዲያድርብኝ መፍቀድ እንደሚገባኝ ማመን ነው። ክርስቲያን ጓዴ ሆይ፣ ስለ ክርስቲያንነት አኗኗሪህና ጠባይህ ነገር እውነትና በኑሮ ወይም ልትቀምስና ልታውቅ የሚገባ ከሁሉ የበለጠ ታላቁ ቁም ነገር ነው። ስለ አንተ ድካምና ስለ ዲያብሎስ ኃይል በትክክል አበጥሮ የሚያውቅ የእግዚአብሔር መንፈስ ብቻ ነው። ስለዚህም በዚህ ነገር በልቤ ውስጥ የሚያስፈልገውን እንደሚገባ ልሰራ የሚችል እርሱ ብቻ ነው። የሕይወትን መስዋዕት በቀራኔው መሠዊያ ሊያስር የሚችል ክርስቶስ ብቻ ነው። እሱ ብቻ በውስጥ ብኖር ስጋን እንደ ሞተ በሞት ስፍራ ጨቁኖ ሊይዘው ይችላል። ይህን ለማድረግም እርሱ ሁሉን ያያል፣ ሁሉን ያውቃል፣ ሁሉንም ይችላል። ስጋን ከምኞቱ ከውሸታምነቱና ከአእምሮቱ ጋር በሞት ስፍራ እንዲቆይ በሚያደርገው በመስቀሉ ነበልባል በልቤ ሊሰራ የሚችል የእግዚአብሔር መንፈስ ብቻ ነው። ክርስቲያን ማለት ኃጢአት የማይሰራ የመተላለፍም አእምሮት ከአኗኗሩ የተፋቀ ነው የሚል ሰው ቢኖር ከእርሱ ጋር አልስማማም። ደግሞም እንዲህ ያለ ትምህርት በእግዚአብሔር ቃል ውስጥ አለ ብዬ አላምንም። ይህ አይደለም። ኃጢአት የመስራት አእምሮት ፍላጎትና በቀላሉም መበደል አእምሮን ይኖራል። በኃጢአት ስጋ እንኖራለን። እስክንሞት ድረስም ከእርሱ ጋር ነን። ነገር ግን በውስጣችን ከዚህ የሚበረታ ይላል። እርሱም የስጋን ኃይል የሚያሸንፍ የክርስቶስ መንፈስ ራሱ ነው። ስለዚህ እግዚአብሔር እኔን፣ ልጁን፣ ደግሞም ከእኛ እያንዳንዱ ለየግሉ ወደ ነገስታት ንጉሥ አዳራሽ ገብቶ ለማጥራት ለሚቀነጥብበት የማጥሪያ ሰይፍ ሰውነቱን በግልጽ እንድሰጥ ይጠይቃል። ጌታችን ኢየሱስ እንዲህ ብሏል ፍሬም ሁሉ አብዝቶ እንዲያፈራ ያጠረዋል። ዮሐንስ 15 ሁለት እግዚአብሔር ለክርስቲያን አገልግሎትህ በረከት አልሰጠህምኔ? እግዚአብሔር ንሳ የሚገቡና የሚድኑ ሰዎች አልሰጠህምኔ? ለሌሎች ወይም ለአዋቂዎች የሰንበት ትምህርት ታስተምራል። የመጽሐፍ ቅዱስን ትምህርት ታስረዳል። ስለ ክርስቶስ በየቀኑ ትመሰክራል ወይም ለመመስከር ትሞክራል። ዳሩ ግን አንዳች ነገር ስፈጸም አታይም። ስለዚህ ነገር በበኩል ምን ታስባለህ? ምናልባትም እግዚአብሔር ሁሉን ቻይ ነውና ውጤቱን እንዲያሳምር ለእርሱ ተዋለው ትላለ። የእግዚአብሔርን ካልነት ሁሉን ቻይነትና ስልጣን ለራስህ የአጢአተኛነት አኗኗር ማመካኛ ታደርጋለህን? የአንዲት ቤተ ክርስቲያን አንድነት ሲባል በውስጧ የሚገኙ ጥቂቶች አገልጋዮችና የሥራ ጓደኞቻቸው ሆኖ ሥራውንም የሚሰሩ እነርሱ ብቻ ናቸውን፣ ሌሎች ምእመናን ተመልካቾች ናቸው የሚል እምነት ተፈጥሮ ቢሆን የክርስቲያን ኃላፊነት ይኸው እንደሆነ ትገምታለህን? እግዚአብሔር በልጁ በኢየሱስ ክርስቶስ ደም የዋጃት በአንተ በኩል ደግሞ ወደ ሌሎች እንዲደርስ መሆኑን አላስተዋልክም ኒ አምላክህ፣ እጅ የለውም። ያንተ የእርሱ ናቸው ዛሬ ስራውን ሁሉ የሚሰራባቸው። እግዚአብሔር እግር የለውም። ያንተ የእርሱ ናቸው ሰውን በመንገዱ የሚመራቸው። ምናልባት አሁን ይህንን የምታነበ ወይ ለብዙ አመታት ክርስቲያን ሆነ ሳለ ከአንድ ሌጣ ሰው ጎን ተቀመጠ ወደ ክርስቶስ ያልመራህ ይሆናል። ይህ ነገር እውነት ከሆነ በኑሮ ውስጥ በአንድ ስፍራ ስህተት አለ። ምናልባት የክርስቶስ መስቀል በኑሮህ በጠባይና በሰውነት ክፍሎች ሁሉ እንዳይሠራ አድርገህ ይሆናል። ከእያንዳንዱ አማኝ ጋር በደህንነት ስፍራ ቆመሃል። በምድረ በረከት ነህ፣ ነገር ግን በአኗኗሪህ በምድረ በዳ ትገኛለህ። በገልገላ ትንሽ ሰንብተህ ደህና ስር ሰደህ እግዚአብሔርን በኢየሱስ ክርስቶስ በኩል ለሕይወትህ ላዘጋጀው ሁሉ ራስህን እስክታስረክብ ድረስ እንድትቆይ እለምንሃለሁ። ለጌታ ተግጻጽ መገዛትን እምቢ ብለህ ይሆን? ምናልባት ሰውነትህ በስቃይ ደቆ፣ አንተም የእግዚአብሔርን አስተማምነት አልቀበልም በማለት ታግለህ ይሆንን በእግዚአብሔር ፈቃድ ላይ አምፀህ ካንተ በቀር ሌላ ሰው ስለ እርሱ አንዳች ነገር የማያውቅ የልብ ችግርና ስቃይ ትሸከም ይሆናል። የቅርብ ጓደኛህና ወዳጅህ ስለ እርሱ የማያውቁት ያ የልብህ ችግር በእግዚአብሔር ዓይን ፊት የአመፅ ምልክት መሆኑን አምላክ የሚፈርደው ይሆን? ይሆን ምናልባት ይህ የልብህ መራር ስሜት እግዚአብሔር ወደ ባዕድ አገር የወንጌል መልእክተኛ ሆነ እንድትሄድ ጠራ አንተ ግን ይህንን ማድረግ በጣም ከምትወዳቸው ቤተሰብ መለየትን የሚጠይቅ መሆኑን ስለ ተገነዘብክ ችላ አልክ ወይ? በየሳምንቱ በእግዚአብሔር ፊት ትቆማለህ ከሕዝቡም ትገናኛል። እግዚአብሔርንም ተናገረህና ለአንተ ያዘጋጀውን ዓላማ ገለጸልህ። ሰይፉንም መዞ ወደ ልብህ ሊጠልቅና ከአመፅ ሁሉ ሊያጠራ ፈለገ። አንተ ግን የለም፣ አይሆንም፣ አልችልም አልክ። ይህንና ውኔ ይህን ክርስቲያን ጓዴ ከሰይጣን አትፍራ፣ ከሰይፉ አትፍራ። ሰይፉ ያለው የነፍስ ወዳጅ በሆነው በኢየሱስ ክርስቶስ እጅ ነው። ሊያድንህ የሞተው ልጎዳህ የሚቃጣ አይደለም። ምንም ያህል ልጎዳህም እንኳ ገልገላ ለአንተ የእግዚአብሔር ፈቃድ ያልሆነውንና መንፈስ ቅዱስ የገለጠልህን ኃጢአት ሁሉ የምታስወገድበት የምትተውበትና የምትክድበት የማስረጃ ስፍራ ይሁንልህ። የቤተ ክርስቲያን ትምህርት ማስረዳት ብቻ ሳይሆን የክርስቲያንነት አኗኗር የሆነው የኑሮ አቋም ይህ ነው። እውነትን ማስተዋል ብቻ አይበቃም። ነገር ግን በጌታ ፊት ውስጥ በሃይማኖት እያየህ የቀራኒዮን ምስጥር ለነፍስህ እንዲገልጥ መጠየቅ ነው። ይህም የሚጎድ ልብህ ብመስልህ አትጨነቅ። ታዲያ ይህን ማስወገጃ ልትገናኝ ትፈቅዳለህ ኔ! የነገሩን ሌላ መልክ ደግሞ በዚሁ ምዕራፍ ስለሚገልጽ ል ደስ ይለኛል። ስለ እርሱም ማሰቡ ብቻ ነፍሴን በደስታ ይመስጣታል። ኢያሱ አምስት አስር ሕዝቡ በገልገላ ሰፈሩ ብሎ አያቆምም። ነገር ግን ከወሩም በአስራ አራተኛው ቀን በመሸ ጊዜ በኢያሪኮ ሜዳ ፋሲካ አደረጉ ይላል። ደግሞ ገልገላ የማደሻ ስፍራ ነው። ከዚያ በፊት ፋሲካ ሁለት ጊዜ ብቻ ተከበረ። አንዱ እስራኤላውያን ከግብጽ የወጡ ቀን ሲሆን፣ ሁለተኛው በሲና ተራራ ነው። ከዚያ በኋላ አሁን ጊዜ ድረስ ፋሲካ አልነበረም። ይህ የስግደት የመታሰቢያና የአንድነት በዓል ጨርሶ ተቋረጠ። የተቋረጠውን በሕዝቡ ፍላጎትና ምርጫ ሳይሆን በእግዚአብሔር ትእዛዝ ነበር። ማንም ያልተገረዘ ሰው ከፋሲካ በዓል እንዳይካፈል አዟል። ዘጻት 1248 በፋሲካው ሌሊት የተደረገላቸውን አርነት በማስታወስ እግዚአብሔር ባስገኘላቸው ድል እንዲደሰቱ አልተፈቀደላቸውም። እዚህ የነበራቸው መብት አቃለሉ። ክብሩንም በእንብተኛነት በአለማመን በመኖር ለወጡት። ስለዚህ ፋሲካ አልነበረላቸውም። ከልብ የምኞት ናፍቆትና አእምሮት ልነግርህ የምወደው ነው። በአኗኗሪህ ለእግዚአብሔር አለመታዘዝ እስካለ ድረስ በጌታ ልትደሰት በልብ በዓል ልታደርግና ለእግዚአብሔር እውነተኛ የልብ ስግደት ልኖር አትችልም። አንዳንድ ጊዜ እሁድ በቤተ ክርስቲያን የምታደርገው ስግደት ስሜት ባይሰጥህም ባይሰጥህና ጥቅም ቢስ ቢመስልህ ከመጽሐፍ ቅዱስም ጥቅም የማታገኝ ብትሆን ይህ ሁሉ ለተዘጋጀልህ በረከት ያለህን መብት በማቃለልህ እንደሆነ ልብህን ጠይቅ። በእንቢተኛነትና ባለመታዘዝ በመኖር ለሚደሰቱ ሰዎች እግዚአብሔር በረከቱን ደስታውንና አንድነቱን አይሰጥም። ስለ አንዳንድ ቤተ ክርስቲያን ስፍራው ጨርሶ ሞልቷል ሲባል ብዙ ጊዜ ሰማለሁ። ይህም የሆነው በዚያ የሚሰበሰቡት ምእመናን በፍጹም ለእግዚአብሔር ቃል የማይታዘዙ ሳይሆን አይቀርም። የግርዛት ሥርዓት ስታደስ ያን ጊዜውኑ ፋሲካን አከበሩ፣ ፈነጠዙ። ባልታዘዙበት ወቅት ሰማይ ተከፈተላቸውና ከእግዚአብሔር ጋር ባላቸው አንድነት በታዘዙበት ወቅት ሰማይ ተከፈተላቸውና ከእግዚአብሔር ጋር ባላቸው አንድነት በዓል አደረጉ ተደሰቱም። ፈቃደኞች ሆነው ለሞት ሕግ ማለት ለግርዛት በተገረዙበት ወቅት ያን ጊዜ እግዚአብሔርም እውነተኛነቱን ገለጠ። ልቤ ከሳምንት ወደ ሳምንት ከእግዚአብሔር ጋር እልከኛ ወደ ሆነውና ራሱን ፈጽሞ ለክርስቶስ ወዶ ላስረከበ ሰው ነው። ወዳጄ ወይ ጌታ ሊባርክህ አጠገብህ ነው። አንተ ብትፈቅድ፣ ስለ እርሱና ስለ ራስህ እውነቱን ልገልጥልህ፣ አጠገብህ ቆመዋል። ለግርዛት ስርዓት በታዘዙባት ወቅት ፋሲካ አደረጉ። እርግጥ ነው የፋሲካው በግ ደም አንድ ጊዜ ፈሶ ሕዝቡም አንድ ጊዜ ከግብፅ ባርነት ነፃ ወጡ። ዳሩ ግን እዚያ ቅን ማስታወሻ በየዓመቱ በዓሉን ያከብራሉ፣ ሐሴትና ደስታም ያደርጋሉ። ከብዙ መቶ ዓመታት በኋላ የፋሲካችን በግ ጌታችን ኢየሱስ ክርስቶስ ጥቂት ደቃ መዛሙርትን በዙሪያው ሰብስቦ በሰገነት ላይ እንጀራ ቆርሶ ባርኮ በሰጣቸውና ለመሞቱ መታሰቢያ እንዲያደርጉ ባዘዛቸው ጊዜ አሮጌው የፋሲካ ኪዳንና በዓል ከእርሱ ለሚበልጣው ለአዲስ ኪዳን ስፍራ ለቀቀ። ሃይማኖት ወደ ማየት ተለውጦ ሕዝቡ ሁሉ በበጎ ሰርግ የራት ገበታ ዙሪያ በሚሰበሰቡበት ያ ታላቅ ቀን ይህ አዲሱም ይቀየራል ይቀራል። የእግዚአብሔርን ፈቃድ ለማድረግ ስንታገል ለደረሰብን የሞላው ዕድሜ ስቃይ ጣርና ውጊያ በሰማይ የአምስት ደቂቃ ጊዜ ይከሰዋል። ነገር ግን እስከዚያ ቀን ድረስ በጌታችን በኢየሱስ ክርስቶስ በዓል እያደረግን ሐሴትና ደስታ እንድናገኝ የእግዚአብሔር ፈቃድ ነው። በየቀኑ የሰማይን እንጀራ ካልበላህ የሰማይን ሥራ ልትሠራ አትችልም። በልብ ስር በኢየሱስ የምትደሰትበት ካሎንክ በከንፈርህ ስለ ኢየሱስ ልትመሰክር አትችልም። ያው የሆነ ክርስቶስን ለማወጅ ራሱ በውስጥ በመኖሩ መደሰት የሚቀድም አይነተኛ ተግባር ነው። ራስህ ዘጠኝ አስረኛ በመንፈስ የምትሞ የሞትህ ስትሆን እንዴት አድርገህ ሌላውን ነፍስ ወደ ሕይወት ልታመጣ ትችላለህ? ከቶ ፈጽሞ የማይቻል ነገር ነው። በከንፈርህ መጽሐፍ ቅዱስን አሳምረህ እንደምታስተምር አውቃለሁ። ስለ እርሱም ለጓደኛ ትነግራለህ፣ ትጠቅሰለታለህ፣ በመከራከርም ልታሸንፈው ትሞክራለህ። የአማረና አስደሳች በሆነ በወንጌላዊ አነጋገር ትናገራለህ። ነገር ግን አመት አልፎ አመት ስተካ ምንም ውጤት ላይ ያላስገኘህ ሆነ ታገኘዋለህ። ምክንያቱን ታውቀዋለህን? ትንሽ አረፍ ብለህ በልብ ስር በክርስቶስ እንዳትደሰት፣ ሁል ጊዜ ችኩል ነህ፣ ትጣደፋለህም። ለሌሎች የምትነግረው ሳይሆን ራስህ እውነትን ለማወቅ ምን ያህል እንደምትመኝ ብትገምት። ባለፈው ሳምንት ከእግዚአብሔር ጋር ሆነ ለብቻ ምን ያህል ጊዜ አሳለፍህን? መጽሐፍ ቅዱስህን በፊትህ ዘርግተህ ለብቻ በእልፍኝ ውስጥ ሆነ እግዚአብሔር እንዲናገር የጠበቀውን ምን ያህል ጊዜ ነው? በዚያ ስፍራ ድካምህ ኃይሉን ይመጣዋል። ጥድፊያህ፣ ችኩልነትህን፣ መቃተትና ብስጭትህ በእርሱ ኃይልና ሰላም ጸጥ ይደረጋል። አለመታስገስም የእግዚአብሔርን ጸጋና የጌታ ኢየሱስ ክርስቶስን ትዕግስት ይቀበላል። ይህ ደርሶ ባህልን፣ ይህን መዝሙር ስማ የሰላም ጤዛን አውርደልን አውርድልን ጸጥስክል መከራችን ትግልና ጣርን አንሳ ከነፍሳችን። ይተርክ የተማረው ሕይወታችን ቁንጅናና ታላቅነት ሰላምህን ተናገር በምኞታችን ሙቀት፣ መዓዛ ጸጥታና በራድነት ስጋ ይርጋ ይደንቁር ስሜት ተናገር በምድር መናወጥ በነፋስ በእሳት ለቢያልክ ድምፅ የተሰጠህ ለደህንነት እኛ ግን ይህን እንዲያደርግ የአምስት ደቂቃ ጊዜ እንኳ አልሰጥ ነው ገልገላ የመታውና የማደሻ ስፍራ ነው አሁንም ለአንተ የማስወጋጃና የማደሻ ስፍራ ሊሆን ይችላል ወንዙን ተሻግረው በገልገላ ሰፈሩ ወንዙን በተሻገሩ በአስረኛው ቀን ማለት በመጀመሪያ ወር በአስረኛው ቀን በመሸ ጊዜ ፋሲካን አከበሩ። እንዴት ፈጥነው ታዘዙ! በኢያሪኮ ሜዳ በዓል አደረጉ፣ ፈነጠዙ። ልክ በዲያብሎስ አይን ስር የእግዚአብሔርን በረከት ልናገኝ እንደምንችል የምንችለው እንደዚህ ባለ ስፍራ ነው። ሰይጣንንም ድል የምናደርገው በዚያ ስፍራ ነው። በጥርሱ ተንኮል ስር ሳለን የሰማዩን አባታችንን ድል እናገኛለን። በክርስቲያን ህይወት ውስጥ በገዳምና በደብር እየኖሩ የእግዚአብሔርን በረከት ለመቀበልና ከእርሱ ለመገናኘት ተስፋ ማድረግ ይገባል የሚል ነገር መሰረት የለውም። እስቀድሜ እንደተናገርኩ ከእግዚአብሔር ጋር ለብቻችን የምንሆንበት ጊዜ መኖር አለበት። ነገር ግን በጠላቶች የፊት ማየት ተሰናዳልኝ ታሰናዳልኛለህኒ ታሰናዳልኛለህ የሚባለውን አነጋገር እውነተኛነትና ብሩክነት ተረድቻለሁ። በዲያብሎ ሳይን ስር በምታደርገው ውጊያ በጌታ በኢየሱስ በዓል አድርግና ኢየሱስ አሸናፊ መሆኑን ግለጸለት ገልገላ ይህ ነው መጽሐፍ መጥፎ ልማድና ጠባይ መተውና ማስወገድ ፈቃድህ ከሆነ የማደሻ ስፍራ አለልህ። ኢየሱስ አሁን ወደ ልብህ ልቀርብ ይጠብቃል። ነገር ግን በልብህ ዙፋን አንዲት አነስተኛና የማትረባ ጣዖት ስለምታስቀምጥ ለኃይሉና በውስጥህ ለመኖሩ ያለህን መብት ታቃልላለህ። አሁንም ፍጹምን ማስወገጃ ማለት የስጋን ምኞትና አእምሮት መካድን የገበሬውን ቢላ የሰበሰበውንና የደረቀውን የጠመመውንና የተበላሸውን የአሮጌ ኑሮን ቅርስ እንዲቆርጥና እንዲያጠራ እንዲያጠራ ትፈቅዳለ ትፈቅዳለህ ታማኞች፣ ግልጽ መሆን ከፈለግንና ከታዘዝን ወዲያውኑ ፋሲካን እናከብራለን። የሚቃጠለውን መሥዋዕት ማድረግ በተጀመረ ጊዜ የእግዚአብሔር መዝሙር ደግሞ ተጀመረ፣ መለከቱም ተነፋ፣ የእስራኤልም ንጉሥ የዳዊት ዜማ ዕቃ ተመታ። ዜና መዋዕል ካል 29፥27። የእግዚአብሔር ልጅ በእውነት ወደ አምላኩ መጥቶ የክርስቶስ መስቀል በጠባዩ በአመሉና በሰውነቱ አካል ክፍሎች ሁሉ እንዲሰራና እንዲሰራ ከፈለገ ምንም ጥቅመ ቢስ ቢመስለውም ያን ጊዜ ሰማይ ተከፍቶ የጌታችን ሰላምና ደስታ ነፍሱን የበረከት ሁሉ ወንዝ ምንጭ ያደርገዋል። ከማስተዋልም ሁሉ የበለጠ ሰላም ልቡን ይሞላል። ይኸውም ጠላቶቹ ባሉበት ስፍራ እነሱ እያዩ በዓይናቸው ፊት ይደረጋል።